the ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን እንደምናምሽታችኋል። አድማጮች የረቡዕ የካቲት አራት ሁለት ሺ ሰባት አመተ ምህረት መሰናዶቻችንን ይዘንላችሁ ቀርበናል። አስተናጋጆቻችሁ ቆንጅ ይታየና ሄኖክ ሰማግዜር ነን። በኢትዮጵያ በግንቦት ወር ለሚካሄደው የህዝብ ተወካዮች ምርጫ የተወዳዳሪዎች ምዝገባ ዛሬ ሲጠናቀቅ አንድ የመድረክ አባል ግንባሩ ወደ ምርጫ የሚገባው የኢትዮጵያን ህዝብ ተማምኖ እንጂ የምርጫ ሜዳው ተስተካክሏል ብሎ እንዳልሆን አሳሰቡ። ስለ ምርጫ ነጻና ፊታዊ መሆን የተጠየምናቸው ጥያቄዎች አልተመለሱ። ስለዚህ አሁን ምርጫ ውስጥ እየገፋ ነው ያለ ነው የኢትዮጵያ ህዝብ ተማምነን ምርጫን እንደ ትግል አንዱ የትግል መሰረትን አድርገን ከመቀጠል ውጪ የምርጫ ሜዳው አልተስተካከለም። ገዢው ፓርቲ አልደራደርም የሚለውን ገተራ አቋሙ ቀጥሎበታል። የመድረክ ምክትል ሊቀመንበርና የውጭ ጉዳይ ኃላፊ ዶክተር መረራ ጉዲናን ድምጽን የሰማ ነው። ዝርዝሩን በምሽቱ ዝግጅታችን ይዘናል። በሌላ ዜና ከሊቢያ ተነስተው የሜዲትራንያን ባህርን ሲያቋርጡ 29 ስደተኞች መሞታቸው ሲታወቅ ከ300 በላይ የደረሱበት ጠፍቷል። አሁን ደግሞ ከ300 በላይ የሚሆኑ ሰዎች የገቡበት እንዳልታወቀ ተረጋግጧል። በሌላ ዜና በቅርቡ ለአፍሪቃ ህብረት ፕሬዝደንትነት የዚምባብዌው ፕሬዝደንት ሮበርት ሙጋቤ መመረጥን ተከትሎ አህጉሪቱ በዓለም አቀፉ ማህበረሰብ ዘንድ አክብሮት ማግኘት ከፈለገች ሙጋቤ ጥሩ ምርጫ አይደሉም ሲሉ ተቺዎች ተናገሩ። በእስር ላይ የሚገኘው ኢትዮጵያዊ ጋዜጠኛ ተመስገን ደሳለኝ የመጎብኘት መብቱ በዝዋይ ማረሚያ ቤቶች አስተዳደር መጣሱን ቤተሰቦቹ አስታውቀዋል። በሁለተኛው አጋማሽ ዝርዝሩን እናቀርባለን። የኢትዮጵያና የኤርትራ ድንበር ጉዳይን የተመለከተ ተከታይ ዘገባና ሴቶችና ቤተሰብንም አካተናል። እጃችን ሙሉ ነው። እስከ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዝን አሁን የምሽቱን ዜናዎች እናሰማለን። ቁጥራቸው ቢያንስ 300 የሚደርስ በጀልባ ተሳፍረው ሜዲተራኒያን ባህርን ለማቋረጥ የሞከሩ ሰዎች ባህሩ ላይ የደረሱበት ጠፋ፣ ተባለ ሞተዋል የሚል ስጋት እንዳለ ነው የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ያስታወቀው። ዩኤንኤችሲአር ዛሬ በሰጠው መግለጫ የደረሰው አሳዛኝ አደጋ መጠን ቀደም ብሎ ከተሰማው የከፋ መሆኑን የሚገልጸው አዲስ መረጃ አስደንግጦናል ብሏል። ትናንት የጣሊያን ባለስልጣናት ከሊቢያ ተነስተው በከባድ ቅዝቃዜ ውስጥ ባህሩን ሊያቋርጡ የሞከሩ ቢያንስ 29 አፍሪካውያን የስራ ፍልሰተኞች ሞተዋል ሲሉ አስታውቀው ነበር። ከዚያ በኋላ የወጡ ዘገባዎች ደግሞ አራት ጀልባዎች ከአራት መቶ የሚበልጡ ሰዎችን አሳፍረው አንድ ላይ ከሊቢያ እንደተነሱ አመልክተዋል። የጣሊያን የጠረፍ ጥበቃ ሰራዊት አንድ መቶ አስሩን በህይወት ደርሰውላቸው መሆናቸው አውጥተው ላምፔዱሳ ደሴት ያደረሷቸው መሆኑን ዩኤንኤችሲአር አስታውቋል። የስራ ፍልሰተኞቹ ያለ ምግብና ውሃ ለቀናት ባህሩ ላይ መቆየታቸውን የታወቀው በመጽሔት ክፍለ ጊዜ ዘገባ ይቀርባል። ፕሬዚዳንት ባራክ ኦባማ ምዕራብ አፍሪካ ውስጥ የኢቦላ ወረርሽኝን ለመዋጋት የዘመቱትን አሜሪካውያን ወታደሮች አብዛኞቹን ለማስወጣት የተዘጋጀውን እቅድ ዛሬ ረቡዕ ይፋ ያደርጋሉ ተብሎ እየተጠበቀ ነው። የወታደሮቹ ተልዕኮ የተሳካ መሆኑንም ፕሬዚዳንቱ ይናገራሉ ተብሎ ይጠበቃል። በአሁኑ ጊዜ የወረርሽኙ ቀውስ በአመዛኙ በቁጥጥር ስር ውሏል ብለው ባለሥልጣናት በሚያምኑበት በላይቤሪያ፣ በሴኔጋል ካሉት 1300 አሜሪካውያን ወታደሮች መካከል የሚበዙት እንዲወጡ ይደረጋል ተብሎ ይጠበቃል። በሚያዝያ ወር ማብቂያ በኋላ ምዕራብ አፍሪካ ውስጥ 30 አሜሪካውያን ወታደሮች ብቻ ቀርተው ከላይቤሪያ ጦር ሰራዊት ከክልላዊ አጋሮችና አሜሪካውያን ሲቪሎች ጋር ሆነው በጸረ ኢቦላ ዘመቻ ውስጥ ይሰራሉ ተብሏል። የዩናይትድ ስቴትስ የመከላከያ ሚኒስቴር ዩሱፍ ዲሂግ የሚባል ከፍተኛ የአልሸባብ ተዋጊ መሪና አንድ ግብረ አበሩን ጥር ሰላሳ አንድ ቀን እንደ ኤሮፓውያን አቆጣጠር መግደሉን አረጋገጠ። ዲህግ እንደተገደለ ነውጠኛው ቡድንና የሶማሊያ መንግስትም ቀደም ብለው ለቪኦኤ አስታውቀው ነበር። የአልሸባብ የውጭ እንቅስቃሴ ማለትም ከሀገር ውጭ የሚደረጉ ጥቃቶችን የማቀድ ኃላፊ እንደነበረ ነው የሶማሊያ መንግስት ያስታወቀው። የዩናይትድ ስቴትስ የመከላከያ ሚኒስቴር ሰውየው መገደሉን ዛሬ ለጋዜጠኞች አረጋግጧል። አልሸባብ ከሶማሊያ ውጭ ከፈጸማቸው ጥቃቶች መካከል እንደ ኤሮፓውያን አቆጣጠር በ2013 ኬንያ ዋና ከተማ ናይሮቢ በሚገኘው ወስት ጌትስ የገበያ ማዕከል ከ60 በላይ ሰዎች የተገደሉበት ጥቃት ይታወሳል። ከዚያ በፊት በ2010 ም ዩጋንዳ ካምፓላ ውስጥ ከ በላይ ሰዎች በቦምብ ጥቃት ገሏል። ዩናይትድ ስቴትስ የአልሸባብን መሪዎች ኢላማ ያደረጉ ተከታታይ የአየር ጥቃቶች ስታካሂድ ቆይታለች። ባለፈው ታሳሰ መጨረሻ የስለላ ኃላፊ የሆነው ታሂል አብዲ ሻኩርን የዩናይትድ ስቴትስ የአየር ጥቃት መግደሉን የመከላከያ ሚኒስቴር ማረጋገጡ ይታወሳል። ከፍተኛ የአልሸባብ መሪ አህመድ አብዲ ጎዳኔም መስከረም አንድ ቀን በዩናይትድ ስቴትስ የአየር ጥቃት መገደሉ ይታወሳል። የቻድ ወታደሮች በዛሬው ዕለት የጽንፈኛው ቡድን የቦኮ ሀራም ተዋጊዎች ከናይጄሪያ ጋር በሚያዋስነው ድንበር አካባቢ በምትገኝ ከተማ ውስጥ የሰነዘሩትን ጥቃት መክተዋል ሲል የቻድ ጦር ሰራዊት አስታወቀ። ቦኮ ሀራም የናይጄሪያን ሰሜን ምስራቃዊ ግዛት ከካሜሩን ጋር በሚያዋስነው ድንበር ላይ ጋምባሩ ከተማ ላይ የሰፈረ የቻድ ሰራዊት ይዞታዎችን ሌሊት ላይ አጥቅቶ ወታደሮቹ ጥቃቱን መክተው እንደመለሱ ቻድ አስታውቃለች። ስምንት የቻድ ወታደሮች መቁሰላቸውን ምንጮች መናገራቸውን ሮይተርስ ዘግቧል። ቻድ ቦኮ ሀራም ላይ ጥቃት በከፈተው ክልላዊ ኃይል ውስጥ የሚሳተፉ ወታደሮችን ወደ ጋምባሩ ከተማ ያሰማራቸው ባለፈው ሳምንት ነው። ናይጄሪያ፣ ቻድ፣ በጊኒ ካሜሩንና እንደዚሁም ቻድ ጽንፈኛው ቡድን ለማጥቃት 8700 ወታደሮችን ሊያዋጡ ቃል ገብተዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዲሞክራሲያዊት ኮንጎ ሪፑብሊክ የመንግስታቱ ድርጅት የሰላም አስከባሪ ኃይል የኮንጎ ጦር ሰራዊት በሀገሪቱ ምስራቃዊ ክፍል ሊያካሂድ ላቀደው ኦፕሬሽን የሚሰጠውን ድጋፍ ማቋረጡን አስታወቀ። የአሜሪካ ድምጹ ጌብጃ ስሎ ከናይሮቢ ባጠናቀረው ዘገባ እንደገለጸው የሰላም ልኡኩ የወሰደው እርምጃ አንዳንድ የኮንጎ ጦር ሰራዊት አዛዦች በሰብአዊ መብት ጥሰት ተጠያቂ ሳይሆኑ አይቀሩም የሚል ስጋት በማሳደሩ ነው። ዝርዝሩን አሉላ ከበደ ይዟል። በዲሞክራሲያዊት የኮንጎ ሪፐብሊክ የተባበሩት መንግስታት ድርጅት የሰላም አስከባሪ መልእክተኛ በእንግሊዝኛው ምህጻረ ቃል ሞኑስኮ አማጺውን ቡድን ለመውጋት በታቀደ ወታደራዊ ዘመቻ የነበረውን ትብብር ማቋረጡን አስታወቀ። የሰላም ልኡኩ ምክትል ዋና አዛዥ ዢን ባይሉ በዛሬው ዕለት ለአሜሪካን ድምፅ በሰጡት ቃል እንዳመለከቱት የመንግስታቱ ድርጅት ከውሳኔው ላይ የደረሰው በሰብአዊ መብት ጥሰት ከሚወነጀሉ ጋር ተባብሮ ያለ ያለመስራት የሚደነግገውን ፖሊሲውን መሰረት በማድረግ ነው። በዚህ ፖሊሲ ነው የምንመራው፣ ሲሉ ያስታወቁት የሰላም መልእክተኛው ምክትል አዛዥ፣ እርግጥ ነው ተግባራዊ ማድረግም አለብን። በዚህም መሰረት ነው የኮንጎ ዲሞክራሲያዊ ሪፐብሊክ ጦር ኃይል አንዳንድ አዛዦችን አስመልክቶ በተባበሩት መንግስታት ድርጅት ዋና መስሪያ ቤት እና በኮንጎ ባለስልጣናት መካከል ውይይቶቹ እየተካሄዱ ያሉት ብለዋል። ጉዳዩ የተመለከታቸው ሁለቱ አዛዦች ጀኔራል ብሩኖ ማንዴቡና ጄኔራል ፎል ሲካቦይ በሰብአዊ መብት ጥሰት ተጠርጥረው በመንግስታቱ ድርጅት ቀዩ ሰነድ በመባል በሚታወቀው ዝርዝር ውስጥ ከተመዘገቡ ግለሰቦች ውስጥ ናቸው። እንደ ልኡኩ ምክትል አዛዥ ተጨማሪ አስተያየት የአሁኑ የመንግስታቱ ድርጅት የእገዳ ውሳኔ በዘመቻዎቹ ለሚሳተፈው የኮንጎ ጦር ሰራዊት የምግብና ነዳጅ አቅርቦት የሚያቋርጥ ሲሆን ከፍ ያለ ተጽዕኖ ያሳድራል ብለውም ያምናሉ። አዛዡ አክለውም ታዲያ ውሳኔው የኃይላቸውንና የኮንጎን ጦር ሰራዊት አጠቃላይ ሌሎች የትብብር ስራዎች ግን አያስተጓጉልም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ብሪታንያና ፈረንሳይ በየመን የሚገኙ ኤምባሲዎቻቸውን በሀገሪቱ ጸጥታ እያሽቆለቆለ በመምጣቱ ሊዘጉ መሆኑን አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የኤምባሲው ሰራተኞች ከሰና መውጣታቸውን ትናንት ማክሰኞ ማታ ያስታወቀ ሲሆን፣ ብሪታንያም ዛሬ ሌሊት አስታውቃለች። ፈረንሳይ ደግሞ ከነገ ወዲያ አርብ ጀምሮ ኤምባሲዋን እንደምትዘጋ ገልጻለች። ሦስቱም ሀገሮች ዜጎቻቸው ወደ የመን ከመጓዝ እንዲቆጠቡ ያሉትም እንዲወጡ መክረዋል። በመጨረሻም የዩክሬን የሩሲያ የጀርመንና የፈረንሳይ መሪዎች በቀውሱ ዙሪያ ለሚወያዩበት ጉባኤ በተሰናዱበት በዛሬው ዕለት ምስራቅ ዩክሬን ውስጥ ከባድ ውጊያው ቀጥሏል። ካለፈው ሚያዝያ ወር ወዲህ በብጥብጡ ከ አምስት ሺ ሶስት መቶ የሚበልጡ ሰዎች መገደላቸው ይታወቃል። በዛሬ ውጊያ በአማጽያን እጅ ባለችው ዶኔትስ ውስጥ በአንድ አውቶቡስ ጣቢያ ላይ በተተኮሰ አዳፍኔ ባያንስ ሁለት ሰው ተገሏል ሲሉ የአማጽያኑ ባለስልጣናትና የሕክምና ሰራተኞች ገልጸዋል። አማጽያኑ ባደረሱት ጥቃት በትንሹ አስራ ዘጠኝ ወታደሮች ተገለውብናል ሌሎች ሰባ ስምንት ቆስለዋል ሲሉ ደግሞ የዩክሬን ወታደራዊ ባለስልጣናት አስታውቀዋል። ይህ በዚህ እንዳለ በአውሮፓ የዩናይትድ ስቴትስ የጦር ኃይል አዛዥ በሰጡት ቃል የሩሲያ ኃይሎች ዴባልትሴቭ በምትባለው አካባቢ በተካሄደው ውጊያ በቀጥታ ተሳትፈዋል ማለታቸው ተሰምቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የምታዳምጡት የአሜሪካ ድምፅ ሬዲዮ በ25ና በ31 ሜትር ባንዶች የሚያስተላልፈውን የረቡዕ ምሽት ዝግጅታችንን ነው የምናስተናግዳችሁ። ቴኖክስ ማግዜርና ቆንጂት ታየ ነን። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች በድጋሚ እናስተዋውቃችሁ። የተቃዋሚ ፓርቲዎች ግንባር የሆነው መድረክ ወደ ምርጫ የሚገባው ህዝብ ተማምኖ እንጂ የፖለቲካው ሁኔታ ጋባዥ አለመሆኑን ገልጿል። ከሊቢያ ተነስተው የሜዲትራንያን ባህርን ሲያቋርጡ ከነበሩ 29 ሲሞቱ ከ300 በላይ የደረሱበት ጠፍቷል። አልቀዋል የሚል ስጋት አለ። የዚምባብዌው ፕሬዚዳንት ሮበርት ሙጋቤ የአፍሪካ ኅብረት ፕሬዚዳንት ሆኖ መመረጣቸው ያለውን የፖለቲካ እንድምታ እንቃኛለን። በሁለተኛው አጋማሽ ልዩ ዝግጅቶች ተካተዋል። በእስር ላይ የሚገኘው ኢትዮጵያዊ ጋዜጠኛ ተመስገን ደሳለኝ የመጎብኘት መብቱ በዝዋይ ማረሚያ ቤቶች አስተዳደር መጣሱን ቤተሰቦቹ አስታወቁ። እባካችሁን የውጭም ካለ የንትምም ካለ የልጄን አይናሳዩት እኔ ከዚህ በኋላ ትልቅ ነኝ እድሜ ቢያንስ ቢያንስ እንደው ቀሪውን ዘመኔን እንደው ከበቃ እያየው ቢልልኝ ኖሮ ደህና የተሳካ ቢሆን በጣም ደስ ይለኝ ነበረ። የተመስገን ደሳለኝ እናት ወይዘሮ ፋና የርዳቸው ናቸው። ደብዳቤው የደረሰው የኢትዮጵያ የሰብአዊ መብቶች ኮሚሽን ኃላፊ አምባሳደር ጥሩነ ዜና ሁኔታው እናጣራለን ብለዋል። እንደዚህ አይነት አቤቱታዎቹ በሚደርሱበት ጊዜ ቦታው ድረስ ሄደን ጉዳዩን አጣርተን ለባለቤቶቹ ተገቢውን መልስ እንሰጣለን ስህተትም ካለ እንዲታረም ለሚመለከታቸው ባለስልጣኖች እንናገራለን። ለሁሉም እስከ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዝን የዕለቱ አብይ ርዕሳችንን እናቀርባለን። የምርጫ ተወዳዳሪዎች ምዝገባ ዛሬ ሲጠናቀቅ፣ አንድ የመድረክ አመራር አባል ግንባሩ ወደ ምርጫ የሚገባው የኢትዮጵያን ሕዝብ ተማምኖ እንጂ የምርጫ ሜዳው ተስተካክሏል ብሎ እንዳልሆነ አሳሰቡ። አንዳንድ ፓርቲዎችም በምዝገባው ወቅት የተለያዩ ችግሮች እንደገጠሟቸውና መፍትሄም እንዳላገኙ ይናገራሉ። የምርጫ ቦርድ በበኩሉ አሉ የሚባሉ ጉድለቶችን ለማጣራት እየሰራ መሆኑን ይናገራል። መለስካቸው አመሀ ዝርዝሩን ከአዲስ አበባ ልኳል። የ2007 ዓ ም የኢትዮጵያ አገር አቀፍ ምርጫ አንዱ ምዕራፍ በዛሬ ዕለት ይዘጋል። ይህም ተወዳዳሪ ፓርቲዎች ለክልል ምክር ቤቶችና ለፌዴራሉ መንግስት የሕዝብ ተወካዮች ምክር ቤት እጩዎቻቸውን የሚያስመዘግቡበት ምዕራፍ ነው። ቪኦኤ የጥቂት ተወዳዳሪ ፓርቲዎችን አመራር አባላት ስለዚህ ምዕራፍና ስለ ሌሎች ተዛማጅ የምርጫ 2007 ክንውኖች በአካልም በስልክም አነጋግሮ ነበረ። በአካል ያናገራቸው የአራት ፓርቲዎች ግንባር ማለትም የአረና ትግራይ ለሉዓላዊነትና ለዲሞክራሲ፣ የኦሮሞ ፌዴራሊስት ኮንግሬስ የሲዳማ አርነት ንቅናቄና የኢትዮጵያ ማኅበረ ዴሞክራሲ ደቡብ ኅብረት አንድነት ፓርቲ ግንባር ወይንም የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት ግንባር መድረክን ምክትል ሊቀመንበርና የውጭ ጉዳይ ኃላፊ ዶክተር መረራ ጉዲናን ነው። ዶክተር መረራ አበክረው የተናገሩት የምርጫው ሜዳ ዛሬም እንዳልተስተካከለና መድረክ ከጥቂት ዓመታት ጀምሮ ሲጠይቀው የቆየው ጥያቄ ዛሬም እንዳልተመለሰ ነው። ስለ ምርጫ ነጻና ፊታዊ መሆን የተጠየቅናቸው ጥያቄዎች አልተመለሱም። ስለዚህ አሁን ምርጫ ውስጥ እየገፋን ያለ ነው። የኢትዮጵያ ሕዝብ ተማምነን ምርጫን እንደ ትግል አንዱ የትግል መሳሪያችን አድርገን ከመቀጠል ውጪ የምርጫ ሜዳው አልተስተካከለም። ገዢው ፓርቲ አልደራደርም የሚለውን ገታራ አቋሙን ቀጥሎበታል። በእነዚህ አይነት ሁኔታ ነው ወደ ምርጫ የምንሄደው። መድረክ እጩዎቹን ለማስመዝገብ ብዙ ፈተናዎች እንዳጋጠሙት የሚያውሱት ዶክተር መረራ እስከ ዛሬ ሁለት ድረስ ለተወካዮች ምክር ቤት ወደ አራት መቶ የሚጠጉ እጩዎችን አስመዝግበዋል ይላሉ። ይህ ሂደት በሚከናወንበት ጊዜ ሁሉ በአራቱም የሀገሪቱ ማዕዘናት መድረክ እጩዎቹን ለማስመዝገብ ጥረት ሲያደርግ ከፓርቲያቸው የተወከላችሁበት ማስረጃ አምጡ ከሚለው ሰበብ ጀምሮ በእጩዎቹ ላይ የድብደባና የእስር በደል እንደተፈጸመባቸው ቦታ፣ ጊዜና የእጩዎችን ስም እየጠቀሱ ይናገራሉ። በእጩዎቹ ላይ ደርሷል ካሉት በይበልጥ ያስገረማቸው ግን አባሎቻቸው በደቡብ ኦሮሚያ በቦረና ዞን ለመምረጥ ያላቸውን መብት በመጠቀም ሄደው አጋጥሟቸዋል ያሉት ነው። መልካስ ወዳ የሚባል ላይ ተመራጮች በዝርዝር ሃምሳ ሰባት ሰዎች የአካባቢው ጣቢያ አልመዘገቢዋቸው ስላለ ለወረዳ ምርጫ ቦርድ አቤት ብሎ ይሄ ወረዳ ምርጫ ቦርድ ኃላፊ የሚባለው አረጋግጦ በትክክል መከልከላቸውን አረጋግጦ ከዛ በኋላ ሕገ መንግስታዊ መብታቸውን መከልከል ነው ብሎ ፖሊስ እንዲያጣራ በአርሚጃ እንዲወዝ ለፖሊስ የጻፈውን ደብዳቤ ግልባጩ ለእኛ ደርሰዋል። ለዞኑ ምርጫ ብካላ ጽሕፈት ቤት ደርሰዋል። ለኢትዮጵያ ብሔራዊ ምርጫ ቦርድም ደርሰዋል። ይህን ጉዳይ በተመለከተ ቪኦኤ ለብሔራዊ ምርጫ ቦርድ ዋና ጸሐፊ እና የጽፈት ቤቱ ዋና ኃላፊ ለአቶ ነጋ ዱፍ ይዛ ጥያቄ አቅርቦ ነበር። አቶ ነጋ እንዳሉት ጉዳዩን በዝርዝር ለማጣራት ቦርዱ እየሠራ ነው። አሁን ግን ተጨባጭ የሆነ ማስረጃ በእጃቸው ስለሌለ ምንም ሊናገሩ እንደማይችሉ አስረድተዋል። በሌላ በኩል ደግሞ የመላው ኢትዮጵያ አንድነት ድርጅትና አንድነት ለዴሞክራሲና ለፍትህ ፓርቲ በውስጣቸው በነበረው ችግር ምክንያት ወደ ምርጫ ማተኮር ተስኗቸው እንደነበረ ይገልጻሉ። ስለሆነም ቦርዱ ውጭዎቻቸውን የሚያስመዝግቡበት በቂ ጊዜ እንዲያገኙ ቀኑን እንዲያራዝምላቸው ጥያቄ አቅርበው ነበረ። ቦርዱ ለዚህ ጥያቄያቸው ይፋ መልስ እስከ ዛሬ ዕለት አልሰጠም። የአንድነት ለዴሞክራሲና ለፍትህ ፓርቲ አዲሱ ሊቀመንበር አቶ ትዕግስቱ አወሉ ዛሬ ለቪኦኤ በስልክ እንደገለጹት ደግሞ በፓርቲያቸው ውስጥ የተከሰተው ችግር የተወሰነ ተጽዕኖ ቢያሳድርም እስከ ዛሬው ዕለት ድረስ ወደ ሁለት መቶ የሚጠጉ እጩዎችን በክልሎች እንዳስመዘገበ ገልጸዋል። በምዝገባው ወቅት የተከሰቱ ችግሮችንም ከምርጫ አስፈጻሚዎች ጋር በመወያየት እንደተፈቱም ተናግረዋል። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ስለሽ ፈይሳ በበኩላቸው በስልክ ለቪኦኤ እንዳስረዱት ፓርቲው ለተወካዮች ምክር ቤት አራት መቶ እጩዎች ለማስመዝገብ አቅዶ እስከ ዛሬ ድረስ ወደ 345 እጩዎች አስመዝግበዋል። ለክልል ምክር ቤቶች ደግሞ እስከ 700 እጩዎች እንዳስመዘገበ ተናግረዋል። አብዛኞቹ ተወዳዳሪ ፓርቲዎች በዚህ የእጩዎችና የመራጮች ምዝገባ ወቅት ችግሮች እንዳሉ ቢናገሩም መራጮች በነቂስ ወጥተው የምርጫ ካርድ እንዲወስዱ ይማጸናሉ። ምርጫ ቦርድም መራጩ ሕዝብ ካርዱን እየወሰደ የዜግነት መብቱን ተግባራዊ እንዲያደርግ በተለያዩ ማስታወቂያዎች ይወተውታል። የመድረኩ ዶክተር መረራ ጉዲናም አጥብቀው አደራ ያሉት ይህንኑ ነው። ደጋግሜ የሚለው ሕዝቡ አንድ በነቂስ ወጥቶ እንዲመዘገብ፣ አንድ አስር ቀን አካባቢ ዘጠኝ አካባቢ ነው የሚቀረው። በነዚህ በቀሩት እየተከለከሉ የግድ በር ከፍቶ ገፍቶ እንዲመዘገቡ ደጋግሜ ያደራላል። ሕዝብ ካልተመዘገበ ለመብቱ ደግሞ ለመቆም ካልተዘጋጀ አስቸጋሪ ነው። ስለዚህ ኢትዮጵያውያን በያሉበት ሁሉም አካባቢዎች፣ ሁሉም ዞኖች በያሉበት የተከለከሉም እንደገና ተመልሶ መዝግቡን መብት አለን፣ መብታችን አትቀሙ ብሎ እንዲመዘገቡ አደራላለሁ። በምርጫ ቀንም ለድምፁ ዘብ እንዲቆም ድምፁን ለማስከበር ድምፃችንን ቁጠሩልን አንድ ድምፅ ዋጋ አላት። መፈክራችሁም ደግሞ እነዛ ነው የሚለው በየቦታ የተለጠፈው እነዛ ይላል። አንድ ድምፅ ዋጋ ያላት ነው የሚለው ያን ዋጋ እኛም እናውቃለን። እና ለነፃነታችን፣ ለክብራችን፣ ለመብታችን ድምፅ ሰትዳል በስነስራ ቁጠሩና ንገሩ ብሎ ህዝቡ ድምፁ ዘብ እንዲቆም እንፈልጋለን። በሚቀጥሉት ቀናት የፓርቲዎቹን የጩ ብዛትና ምርጫ ቦርድም አሉ በሚባሉ ችግሮች ዙሪያ ምን መፍትሄ እንደሰጠ የተጠቃለለ ዘገባ ለማቅረብ ሙከራ እናደርጋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በሊቢያ ባለፈው ቅዳሜ በአራት ትናንሽ የጎማ ጀልባዎች ተነስተው በሕገወጥ መንገድ ጣሊያን ለመግባት ሲሞክሩ ጀልባዎቹ በከባድ ማዕበል ተመተው በደረሰባቸው አደጋ 29 የሚሆኑ ስደተኞችና የስራ ፍልሰተኞች እንደሞቱ መዘገባችን ይታወሳል። አሁን ደግሞ ሶስት መቶ የሚሆኑ ሰዎች የገቡበት እንዳልታወቀ ለማረጋገጥ ተችሏል። ሰዎቹ ከሰሐራ በስተግርጌ ካሉት የአፍሪቃ ሀገሮች የተሰደዱ እንደሆኑ የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ቃል አቀባይ ባርብራ በሎቺ ገልጸዋል። አዳነች ፍሳዬ ቃል አቀባዩን አነጋግራ ያጠናቀረችው ዘገባ ቀጥሎ ይቀርባል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ቃል አቀባይ ባበር ባሎች ሰዎች በዚህ መልክ በሜዲትራንያን ባህር ላይ ሲያልቁ እጅግ ያሳዝናል ካሉ በኋላ ሶስት መቶ የሚሆኑ ሰዎችም የገቡበት እንዳልታወቀ ተረጋግጧል ብለዋል። አሁን ደግሞ ከሶስት መቶ በላይ የሚሆኑ ሰዎች የገቡበት እንዳልታወቀ ተረጋግጧል። ሰዎቹ ባለፈው ቅዳሜ ከሊቢያ በአራት ትንንሽ የጎማ ጀልባዎች ተነስተው ጣሊያን ለመግባት ሲሞክሩ ጀልባዎቹ በከባድ ማዕበል ተመትተው በደረሰባቸው አደጋ በርካታ ሰዎች ሕይወታቸውን አጥተዋል። የጣሊያን ጠረፍ ጠባቂዎች ባደረጉት የማዳን ጥረት ከሰማኒያ በላይ የሚሆኑት በሕይወት ለመትረፍ ችለዋል። ሰዎች በዚህ መልክ በሜዲትራንያን ባህር ላይ ሲያልቁ እጅግ የሚያሳዝን ክስተት ነው። አንዳንድ የዜና ዘገባዎች አደጋው ከደረሰባቸው ስደተኞችና ፈላሾች ብዙዎቹ ኤርትራውያን እንደሆኑ ገልጸው ነበር። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ቃል አቀባይ ባባር ባሎች ግን አይደለም ብለዋል አይደለም ልነግርሽ የምችለው ነገር ሰዎቹ ከሳሐራ በመለስ ካሉ አገሮች አይቮሪኮስት፣ ሴኔጋል፣ ማሊ፣ ጋምቢያ የሄዱ አብዛኞቹም ከአስራ ስምንት እስከ ሀያ አምስት እድሜ ክልል ውስጥ የሚገኙ ወጣቶች መሆናቸውን ነው። ሦስት ለዕድሜ ያልደረሱ ልጆችም ነበሩባቸው። ባለሥልጣናቱ አያይዘውም የኢጣሊያ ጠረፍ ጠባቂዎች ኃይል በቦታው ደርሶ ሰዎቹን ለማትረፍ ላደረገው ጥረት ምስጋና ይገባዋል ብለዋል። የጣሊያን ጠረፍ ጠባቂ ኃይል በቦታው ደርሶ የሰዎችን ሕይወት ለማትረፍ ላደረገው ጥረት ምስጋና ይገባዋል። የአውሮፓ ሀገሮች ተባብረው ጣሊያን አደጋ ላይ የወደቁትን ለማዳንና የሞቱትን ለመፈለግ የሚያስችላት ውጤታማ የሆነ ዘዴ እንዲኖራት በማድረግ ረገድ እንዲረዷት የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ደግሞ ጥሪ ያደርጋል። ምክንያቱም በአሁኑ ወቅት ሜዲትራንያን ባህር የፍልሰት ጎዳና ብቻ አይደለም። እዛ ለመድረስ ከሚሞክሩት በግማሽ የሚሆኑት ከጦርነትና ከግጭት የሚሸሹ ስደተኞች ናቸው። አደጋ ላይ ያወደቁትን ሰዎች ለማዳን የሚያስችል ውጤታማ የሆነ አሰራር ከሌለ ግን ሌላ ችግር ቢከሰት ገና ብዙ ሊያልቁ ይችላሉ ከሚል ነው ስናሳስብ የቆየ ነው። ከአደጋው በህይወት የተረፉት ከሰማኒያ በላይ የሚሆኑት ሰዎች በኢጣሊያ የባህር ጠረፍ ወደሚገኘው ላምፔዱሳ ተወስደው አንዳንዶቹ በማህበረሰባዊ ማዕከላት እንደተጠለሉ ሌሎቹ ደግሞ የሕክምና አገልግሎት እየተደረገላቸው እንደሆነ የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ቃል አቀባይ ባባር ባሎች ገልጸዋል። እነዚህ ሰዎች የተሰደዱበት ምክንያት ተጠንቶ እንደ አስፈላጊነቱ ጉዳያቸው መፍትሄ እንዲያገኝ መደረግ እንዳለበትም ቃል አቀባዩ አስገንዝበዋል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ወደ ተከታዩ ዘገባችን ስናልፍ ከአፍሪካ መሪዎች ረጅም ጊዜ ስልጣን ላይ በመቆየት ሦስተኛ የሆኑት የዚምባብዌ ፕሬዚዳንት ሮበርት ሙጋቤ ባለፈው ወር የአፍሪካ ህብረት ሊቀመንበርነቱን ሲረከቡ ከአባላቱ ከፍተኛ አድናቆትና ሙገሳ ማገኘታቸው ተሰምተዋል። አንዳንድ ያምባገነኑ መሪ ተቺዎች በቁጥር በርካታ ናቸው። አህጉሪቷ የዓለም አቀፉ ማህበረሰብ ዘንድ አክብሮት ማግኘት ከፈለገች ሙጋቤ ጥሩ ምርጫ ለመሆናቸውን ይናገራሉ። ደቡባዊ አፍሪቃ ውስጥ ያለችው ዘጋቢያችን አኒታ ፖል ከጆሃንስበርግ ተጨማሪ ማብራሪያ ልካለች። አዲሱ አበበ ያቀርበዋል። ትንታጉ የዚምባብዌው ሙጋቤ የአህጉሪቱን ገጽታ በአውንታዊነት ለሚያቀርበው ለሰላምና ለእኩልነት ለቆመው ለአፍሪካ ህብረት መሪነት ለየት ያሉ ምርጫ ሆነው ታይተዋል። በመሰረቱ እኒህ የዘጠና ዓመት አዛውንት በአደባባይ የአውሮፓ ሀገሮችን በቅኝ ገዥነትና በኢምፔሪያሊስትነት የፈረጁ ናቸው። እናም ለሰላሳ ዓመታት ባካሄዱት የግፍ አገዛዝ በአገሪቱ በነበሩ የተዛቡ ምርጫዎችና በሰብአዊ መብት ረገጣዎች የምዕራቡ ዓለም ማዕቀብ ጥሎባቸው ቆይቷል። በመሆኑም ባለፈው ወር የተሰጣቸው የመሪነት ኃላፊነት መላውን ዓለም አነጋግሯል። ወደ ሰባት ያህል የአህጉሪቱ መሪዎችም አዲሱን የሙጋቤ ሹመት የራሱ ጉዳይ ቢሆና በሚል ስሜት ነው የተቀበሉት። የደቡብ አፍሪካ ውጭ ጉዳይ ሚኒስትር ደግሞ አገራቸው በዚህ ምርጫ እምብዛም እንደማያሳስባት ገልጠዋል። የደህንነት ጥናቶች ተቋም ተንታኟ ዲምፎ ሞትማሳዬ በበኩላቸው ሹመቱ በመሪዎች መካከል በየጊዜው የሚዘዋወር ስነ ስርዓታዊ ወይንም ለስነ ስርዓቱ ያህል የሚካሄድ መሆኑን ተናግረዋል። ዋና መቀመጫቸው ፕሪቶሪያ የሆነው እኒሁ ተንታኝ ሚስ ሞሳማይ ስራው በእጅጉ ውሱን መሆኑን ገልጠው አንድ የተከፋፈለ ድምፅ ያገኘ መሪ ለቦታው ሲታጭ ይህ የመጀመሪያ ለመሆኑን አስምረውበታል። ለምሳሌ አሉ እንደ አውሮፓ አቆጣጠር በ2009 ዓ.ም መሪነቱን የተባበሩት አፍሪቃ አገሮች የሚል ያልተሳካ ራዕይ ለነበራቸው ለቀድሞ የሊቢያ መሪ ሙአምር ጋዳፊ ተሰጥቷል ብለው ይቀጥላሉ። የከዚህ ቀደሞቹን ሊቃነ መናብርት ዝርዝር ብትመለከቱ የሰዎችን መብት በመጣስና አምባገነን አመራር በማካሄድ ከሙጋቤም ሆነ ከዚምባብዌ የባሱ መሪዎች ይዘውት ያውቃሉ። ባለፈው አመት ሞሪታንያ ነበረች። ከዚያ ቀደም ሲል ከዚያ ቀደም ሲል ደግሞ ኢትዮጵያ በሁለት ሺ አስራ ሶስት በኒን ከዚያ ቀደም ብሎ ኤኳቶሪያል ጊኒ። ከነዚህ ሁሉ ጋር ሲታዩ ሙጋቤ መጥፎ ምርጫ አይመስሉኝም። የሙጋቤ ተቾች ግን ለአፍሪካ ሕብረት መሪነት ሙጋቤ አሁንም ቢሆን ጥሩ ምርጫ አይደሉም በሚለው አቋማቸው ይጸናሉ። ጆይ ማቤንጌ ደቡብ አፍሪካ ውስጥ የሚገኘውና ዚምባብዌ በቀውስ ውስጥ የተሰኘው ጥምረት አስተባባሪ ናቸው። ሙጋቤ ጃጅተዋል፣ ከራሳቸውም ጋር የተጣሉ ናቸው ይሉና ማን ያውቃል አሁንም አንድ ዓለም አቀፍ ቀውስ ሊያስከትሉ ይችሉ ይሆናል ይላሉ። እድሜያቸው እየገፋ ሄደዋል። እረ እንዲያውም አብቅተዋል። የዚምባብዌን የእድገት አካሄድ የምትከታተሉ እንደምታስታውሱት በተለይ እንደ አውሮፓውያን የዘመን አቆጣጠር በሁለት ሺ አስራ አራት ዓመተ ምህረት ሙጋቤ እየሳቱና ነገሮችን ሁሉ እየዘነጉ ሄደዋል። ይህ እየሆነ ያለው ስለ ቢሮክራሲያቸው አሰራር ብቻም አይደለም። ስለ ደቡብ አፍሪካ የጋራ ልማት ማህበረሰብ ሳድቅም በሚናገሩበት ሁሉ ነው። የራሳቸው የሙጋቤ ንግግርም ይህን አባባል አያጣጥለውም። ይሁንና የአፍሪቃ ህብረት ሊቀመንበርነቱን ሲቀበሉ ባደረጉት ሀያ አምስት ደቂቃ በፈጀ ንግግራቸው ለአህጉሪቱ አደጋ የደቀኑ ናቸው የተባሉ ጉዳዮችን ለምሳሌ ሽብርተኝነትን፣ የኢቦላ ወረርሽኝንና ደካማ መሠረተ ልማትን ማንሳታቸው ደግሞ አልቀረም። በሊቀመንበርነት ዘመኔ ከአፍሪቃ እድገት አኳያ ስለ መሠረተ ልማት፣ ስለ እርሻና ስለ አየር ንብረት ለውጥ እንድትናገሩ ሐሳብም እንድትሰጡ ግፊት ማድረጌና ማነቃቃቴ አይቀርም። ሙጋቤ በዚህ ንግግራቸው ይበልጥ የሚታወቁበትን አፍሪቃ በወዳጅነት ለሚያውንና ለአፍሪቃውያን ብቻ እንጂ ለሌላ ለማንም አትሆንም የሚለውን ሙጋቢያዊ ባሕሪያቸውንም አንጸባርቀውበታል። አዎ አሉ ለኢምፔሪያሊስቶችና ለቅኝ ገዢዎች የለም የሚስትር ሙጋቤ የአሁኑ አዲስ የሥልጣን ዘመን ለአንድ ዓመት የሚዘልቅ ነው። ይሁንና አንዳች አስደሳች ወይም አዎንታዊ ለውጥ የሚያመጣ አመራር ይሆን ይሆን ወደፊት የሚታይ ነው። አድማጮች የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ25ና በ31 ሜትር በአንድ አጭር ሞገድ እንዲሁም በሳተላይት ናይል ሳት ላይ ታገኙናላችሁ። አሁን ከእናንተው ከአድማጮቻችን ያገኘናቸውን አስተያየቶች እናሰማ። ሮይ እንደማላችሁ ልበልና መጀመሪያ ሁልጊዜ አዳማጭ ነኝ ነው የኤርትራን አምባሳደርና የኢትዮጵያን አምባሳደር ነው መሰለኝ ያናገራችሁት፣ ተናግሮ አዳምጫ ነበር። አንድ የገረመኝ ነገር ምንድነው ያሰማሁት ስትጠይቁ፣ በትክክለኛ አልተመለሰ ነገር አለ። ሁለቱም ሕዝቦች ይጎዳሉ ስትሉ ሰማሁ። ሁለቱ ሕዝቦች የሚጎዱበት ምክንያት ሊገባኝ አልቻለም። ኢትዮጵያ ከኤርትራ የምታገኘው መጠየቅ ነበረባችሁ። ኤርትራ ደግሞ ከኢትዮጵያ የምታገኘው መጠየቅ ነበረባችሁ። አዎ ኢትዮጵያ የምትጎዳበት ነገር ይኖራል ምን ብትሉኝ የኤርትራ መንግስት ያው መቼም እያደፋረስ እነሱም እንዳሉት ተቋሞች ራራ በአስራ አምስት እየከፋፈለ ኢትዮጵያን ለመከፋፈል የሚያደርገው ጎዳት እንደሆነ እንጂ ሌላ ከኤርትራ የሚመጣ ወይም ከኤርትራ የሚገባ ነገር የለው ኢትዮጵያ፣ የለም። እየተጎዳች ያለችው የኤርትራ ነው እንጂ ኢትዮጵያ አይደለችም። ወታደሮችን ደግሞ ተመሬት ላይ የውጡ የሚባለው ነገር ይሄ ከሰማ እየራቀና ተመሬት የዞረ ነው። ለምን ማለት ነው ኢትዮጵያ መሬቷን ያበችበት ዋቅታ ነው እንጂ ለምን አይደለም። ተለምናችሁ ውጡ ሲባሉ ኢሳያስ አፈወርቅ የዓለም መንግስት ማያስወጣኝም ነበር ያለው። ይህን ሲል ኢትዮጵያውያን ግን በቆራጥነት ነው በጀግንነት ሄደው ድንበራቸውን አስመልሰዋል። እንደምን ዋላችሁ አሜሪካኖች። ሚአድን ያው ምርጫ ቦርድ እንዳይሳተፍ ከልክሎታል። ግን ለሚአድ ወክሎ ያስቀመጠው አቶ አበባውን ነው የወከለው አቶ አበባው ማለት ቅንጅትን አሁን መጥቆ የህዝብን ድምፅ ቀምቶ ለራሱ ለወያኔ ምርጫ መሳተፊያ አድርጎታል። አቶ አየለ ጫሚሶን ማለት ነው። እንደዚያ ሁሉ አሁንም መኢአድን ወክሎ አቶ አበባው የሚሳተፈው ለባንዲራቸው እና ለአንድነታቸው ለሀገራቸው ሲሉ በእስር ቤት የሞቱትን የፕሮፌሰር አስራትን አርማ ይዞ አይደለም አቶ አበባው አሁን የሚሳተፍ ዎች እንደምን አላችሁ እኔ የምደውለው ከሲያትል ዋሽንግተን በባለፈው እሁድ የመስተዋት ፕሮግራም ቆንጅት ያየ የእናት ፋንታ ከተባለች ልጅ ጋር ያደረገችው በእውነት የሚል ጥያቄና መልስ ነበረ። እጅግ በጣም ውስጤን የነካው ነው። እኛ እዚህ ሀገር የምንኖረው እንግዲህ በአጠቃላይ እነዚህ በራሳቸው ትንሽነት በተለይ ሴቶች እነዚያ ነገር ሲያደርጉ እኔስ ምን ኃላፊ ያለብኝ እነሱ ለመርዳት ብለን ሁላችንም እንደ ብንተባበር ይሳካል ብዬ ነው የማምነው። የተለያየ ዝም ብሎ መጨበጫ የለው የፖለቲካ ክርክር ውስጥ ከምንገባ አይነት ከውስጥ እስር የሚነሱ እህቶቻችን በማገዝ ግዴታችንን ብንወጣ ለማለት ነው። አመሰግናለሁኝ። ይስጥልኝ ለአስተያየቶቻችሁ ሁላችሁንም እናመሰግናለን። ሌሎቻችሁም በተዘዋዋሪው የስልክ መስመራችን 202 205 9942 የውስጥ መስመር 14 መልእክቶቻችሁን ማኖር ትችላላችሁ። አድማጮች አሁን የዝግጅት ማሳሰብ ያለን ባልደረባችን ሰለሞን አባተ እዚህ ስቱዲዮ ይገኛል። በድረ ገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ ላይ የተወሰኑ ለውጦች ስላሉ እነሱን ለውጦች እንዲያስረዳን ጋብዘነዋል። ሰለሞን፣ እሺ አመሰግናለሁ ሄኖክ እና ቆንጅት። እንደምናመሻቸው የተከበራቸው አድማጮቻችን አድማጮች በዌብሳይታችን ላይ ብዙ ችግሮች ሰሞኑን እየገጠሟቸው እንደሆነ በተደጋጋሚ ሲነግሩን ነበረ። እኛም አንዳንድ ለውጦችን ለማድረግ ጥረት እንደምናደርግ እንደምንከታተል እየገለጽ ነበር እና እነዚያ ላይ እየሰራን ቆይተናል። ጣቢያችን በአጠቃላይ ተከታታይ የሆነ የቴክኖሎጂ ሽግግር ላይ ነው ያለው። ስለዚህ እነዚህ ለውጦች አንዳንድ ጊዜ በአድማጮቻችን ላይ በቀጥታ ሲንጸባረቁ ይስተዋላል። አሁን ባለው ሁኔታ እስከ ዛሬ ድረስ ማለት ይቻላል የቪኦኤ አድማጮች ከዌብሳይታችን ላይ ስርጭቶቻችንን የሚያገኙት በገጹ የመጀመሪያው ገጽ ላይ ማለት ነው አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ የፊት ገጹ ላይ እንደገቡ፣ በስተቀኝ በታች በኩል የሳምንቱ ዝርዝር አለ። ሰኞ ከሰኞ እሁድ ያሉት ፕሮግራሞች ከምሽቱ አንድ ሰዓትና ከምሽቱ ሶስት ሰዓት ላይ የምናስተላልፋቸው ፕሮግራሞች ዝርዝር አለ። እዛ ላይ የፈለጉትን ክሊክ እያደረጉ እየተጫኑ እየተከተሉ ማዳመጥ ይችላሉ። አሁንም ያንን እያደረጉ መቀጠል ይችላሉ። ይህ አሮጌው አሰራር ነው። በአዲሱ አሰራር ግን የመጀመሪያው ገጽ ላይ ልክ ከፊት እንደገቡ ከላይ የሚታይ በጥቁር መደብ ላይ የተቀመጠ ዝርዝር አለ። በሶስት ክፍሎች ያለ አሁን ምናልባት በአጠገባችሁ ኮምፒውተር ያለ ወይም ኢንተርኔት ላይ ያላችሁ አድማጮች እስካሁን ድረስ የቪኦኤን ስርጭቶች አድማጮቻችን የሚከታተሉ የነበረው ስርጭታችን ከተጠናቀቀ ከአንድ ሰዓት በኋላ ነው። ረጅም ጉዞ ሄዶ ነው ለዌብሳይት አድማጮቻችን ይደርስ የነበረው። አሁን ባለው ሁኔታ ግን አሁን አሁን እየተነጋገርን ባለንበት ሰዓት በቀጥታ ዌብሳይቱ ላይ እየተላለፈ ነው። የቆዩ ዝግጅቶችንስ ማግኘት ይችላሉ? የቆዩ ዝግጅቶችን ማግኘት ይችላሉ። የቆዩ ዝግጅቶች ደግሞ በዛው በጥቁር መደቡ ላይ አናቱ ላይ ባለው ማለት ነው የመጨረሻው ሶስተኛው ክፋይ ላይ የቆዩ ዝግጅቶችን የምሽቱ አንድ ሰዓትም ሆነ የምሽቱ ሶስት ሰዓት የፈለጉትን ጊዜ ቀደም ባለው አሰራር የአንድ ሳምንት ብቻ ነበር የሚያገኙት። ከአሁን በኋላ ግን የዛሬን ስርጭቶችና የማንኛውንም ቀን ከዚህ በፊት የተላለፉ ስርጭቶችን በሶስተኛው ኮለም ላይ ያገኛሉ። በሁለተኛው ክፋይ ውስጥ ቀጥሎ የሚተላለፈው ቀጥሎ የሚመጣው ፕሮግራም ምን እንደሆነ ያገኛሉ። የፊተኛው ገጽ የላይኛው አናት ላይ በጥቁር መደብ የተቀመጠ በግልጽ አለ። አሁን እየተጫወተ ነው የሚል ሌላኛው ደግሞ ተከታይ ፕሮግራም የሚል ነው። ሌላኛው የስርጭቶቻችን ዝርዝር የያዘ ነው። በጣም እናመሰግናለን። ሰሞኑንም ማብራሪያውን ትሰጠናለህ ሰለሞን እንዲያውም ለመቅዘፊያዎቹ ጉግል ክሮምን መጠቀምን አዘውትሩ ይላል ሰለሞን እናመሰግናለን። ኤምፒ ትሪ ፎርማት ነው፣ ቀላል ነው። ለማንኛውም ለ በጣም እናመሰግናለን። ይህን ትደግምልኛለህ። ለእኔም መልካም ቆይታ። አመሰግናለሁ አድማጮች ክቡራትና ክቡራን የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚተላለፈውን የረቡዕ ምሽት ስርጭት ነው። ልዩ ዘገባ ይዘናል። አሁን በእስር ላይ የሚገኘው ኢትዮጵያዊ ጋዜጠኛ ተመስገን ደሳለኝ የመጎብኘት መብቱ በዝዋይ ማረሚያ ቤቶች አስተዳደር መጣሱን ቤተሰቦቹ አስታወቁ። ባለፈው ጥቅምት ወር በፍርድ ቤት በተከሰሰባቸው የስም ማጥፋትና ሕዝብን የማነሳሳት ወንጀሎች ጥፋተኛ ተብሎ በሶስት ዓመት እስራት እንዲቀጣ መወሰኑ ይታወቃል። ተመስገን ደሳለኝን ለእስር ያበቁት የወንጀል ክሶች የጋዜጠኝነት ስራው መንግስቱን ስለሚተች ነው በማለት የጋዜጠኞች መብት ተሟጋች ድርጅቶች የኢትዮጵያ መንግስት ክሱን ውድቅ አድርጎ ተመስገንን እንዲፈታ ጥሪ ሲያቀርቡ ቆይተዋል። የተመስገን ደሳለኝ እናት ወይዘሮ ፋና የርዳቸው ለኢትዮጵያ የሰብአዊ መብቶች ኮሚሽን እንደዚሁም ደግሞ በግልባጭ ለጠቅላይ ሚኒስትሩ ጽህፈት ቤት ለፍትህና የህዝብ ተወካዮች ምክር ቤት እንዲሁም ለዲፕሎማቶች በጻፉት ግልጽ ደብዳቤ ልጄን ካየሁት አንድ ወር አለፈኝ ሲሉ አቤቱታ አሰምተዋል። እኔ ልጄ የተመስገን ደሳለኝ ሁለተኛ ልጄ ነው። ሁለተኛም ደግሞ አስታማሚ ደጋፊ፣ በጣም በሌሎቹ ሳይሆን የምመካበት ልጄ ነበር ሰውም ሲባል ያው ማንም ሰው ስለሚያውቀው እሱ አገሩንም መልቀቅ አልፈለገ ሙያውን አስለቀቀውት አልሰምት አይነት አገሩንም መልቀቅ ስላልፈለገ ለብዙ ጊዜም ቢሆን በቃ ኖር እና የመጨረሻ ጥፋተኛ ነኝ ተብሎ ዛሬ አራት ወሩ ነው፣ ተያዘ። ከተያያዘ የትም ቦታ ሲሄድ አንዳንድ ጊዜ ይርኳየዋለው ቀለብም ቢሆን ምናምን አይቼ እሱ ብዙም አልተጨነቀበት በመታሰሩ ከፍተኛ እየሆነ ሲሄድ አይሉ ነው። ማልቀት ምን ማለት ምን ያመጣል? እንግዲህ እግዚአብሔርና ጉዳዩን እኔ ለኢትዮጵያ ሕዝብና ለእግዚአብሔር እየሰጠው ይሄዳለሁ እያየሁት የትም ሶስት ቦታ ደረሰ። ሶስት ቦታ ደርሶ ሄደ። እኔ እንጃ እንግዲህ ምን እንደሆነ። በኋላ አንድ ቀን ትንሸኛው ልጄ ታሪኩ ደሳለኝ ተነስቶ ምግብ ምናምን ያው ይዞ ሄደ። እኔ እሱ ደግሞ ምን እንደሆነም አላውቅም። ምግቡንም ደፍሮ እሱንም ብዙ ነገር አድርሶ መሳፈሪያ ተበድሮ አዲስ አበባ እስከሚመጣ ድረስ እኔ ደህና ነው ወይ፣ አገኘኸው ወይ፣ እንዴት ነው እባክህን እያልክ የምጠብቀው እሱን ነበር። ለካ ሌላ ሌላ ሆኖ እናቴ በጣም ትደነግጣለች ብሎ በቃ ብዙም አልነገረኝ። ያው ተረዳው መቼም በእግዚአብሔር ኃይል ቤትም ቤትም ነገሮች። ወይዘሮ ፋናዬ እንግዲህ ልጆትን ጋዜጠኛ ተመስገን ደሳለኝን ካዩት ምን ያህል ጊዜ ሆነዎት? ምክንያቱም በደብዳቤዎት በቃ ለገና ያየሁት ነው። ለገና ነው ያየሁት። ለገና አካባቢ ለገና አካባቢ በዓል ነው ሲል የውልጅን ሲሆን አብረን ተደሰሰን ዓመት በዓልን የምንሉን ነበር። አሁን ብዙም ደስ አላለኝ። ስየጌልጌል የው አይኑ እንኳን ካየው ብዬ ረክቼ እመጣለሁ ብዬ ሲሄድ ከኔ ጋራ በቃ ጥሩ ደህና ተጫወትን እና ምናምን እና ተሳስቀን አለፍን። እንግዲህ በደብዳቤዎት እንዳስረዱት የጠቅላይ ሚኒስትሩን ቢሮ ጨምሮ ለተለያዩ የፍትህ አካላት እንዲሁም የሕዝብ ተወካዮች ምክር ቤትን ጨምረው ነው። ልጅን ካየሁት ሲገባኝ ጊዜ በቃ ለየ ሁሉም ይስማልኝ ብዬ በቃ በየቦታው እንግዲህ ትላንትና ታሪኩ ደሳለኝ እያስፈረምኝ ነበረ። በየቦታው እንግዲህ ሰ እንግዲህ አስገብቻለሁ። እንግዲህ ደብዳቤ ግን መልሶ አልመጣልኝም። በተስፋ ከእግዚአብሔርም ጋራ ከውጭውም ሰው ጋራ ከአዲስ አበባውም ጋራ ከእግዚአብሔርም ጋራ የልጄን ሁኔታ ነው። ልጄ ጨጓራውን ያማዋል፣ ወገቡን ያማዋል። እና በቃ በእንደዚህ አይነት ሁኔታ አይሁንም፣ ማየት አይቻልንም። ምግብም መስጠታ ምንትን አልቻልኩም። እና ወስዬ ሰው ነፍሰ ገዳይ እንኳን እየበላ ነው የሚሞተው፣ ህል አይከለከልም። የት እንዳለ ታውቃላችሁ? ዝዋይ ነው ያለው። አስቀድሞ ታስሮ የነበረው ሴት ነው። እርስዎ ያዩት የገና ዕለት የት ነው? ዝዋይ ነው ዘዋይ ነው ቅሊንጦ ነበረ፣ ቃሊቲ ነበረ። በቃ ለሁሉ ለተደረገው ነገር እ ምንም አልመሰለውም። ስታየው መቼም ፈገግ ብሎ ነው በቃ የሚያነጋግርህ፣ እና ልጁ ብዙም ምንትም የከፋው አይመስልም፣ ምንም አይመስለው። እርስዎ ግን ለባለስልጣናቱ በጻፉት ደብዳቤ መቼም እናንተ ልጅ ይኖራችኋል፣ ደግሞም የልጅን ነገር ታውቁታላችሁ። እኔ አሁን በእርጅና እድሜ ላይ እገኛለሁ ከአሁን በኋላ ብቆይ ለትንሽ ጊዜ ነው። በዚህ ጊዜ ውስጥ ልጅን እየተመላለስኩ እየጠየቅኩ ድምፁን እየሰማሁ አይዞሁ እያልኩ ብኖር ለእኔ መታደል ነበር ብለዋል። እስቲ ይህን ይግለጹልኝ፣ ምን አይነት ስሜት ተሰማዎት? መቼም እኔ ሌትም ለጠቅላይ ሚኒስቴሩም የገለጥኩት ደብዳቤ ባየው አይኑም ባየው ምንም ብዬ እዛ ሂጄ ስመጣ በቃ ሁሉም ነገር ፈገግ ብዬ እኔም ታየሁት አይኑም ብዬ ቡና ጠጣለሁ ሁሉ ነገር አስባለሁና እባካችሁን የውጭም ካለ የንትምም ካለ የልጅን አይን አሳዩት። እኔ ከዚህ በኋላ ትልቅ ነኝ፣ እድሜም የገፋ ነው። ቢያንስ ቢያንስ እንደው ቀሪውን ዘመኔን እንደው በቃ ብዬም እያየሁ ቢልልኝ ኖሮ ደህና የተሳካ ቢሆን በጣም ደስ ይለኝ ነበረ። በእግዚአብሔር ስም እያችኋለሁ፣ በቅዱስ ሚካኤል እያችኋለሁ፣ እባካችሁን ኢትዮጵያም ህዝብም መንግስትም እና ይራዳኝ ብዬ ገልጬ ነበር። እንግዲህ ደብዳቤ እንግዲህ እስካሁን መልስ እንግዲህ የለውም። በተለይ ትናንትና ነው የመጣው እንትን የፈረምኩት። እግዚአብሔር እንግዲህ ይኸው አለሁኝ እላለሁ። በቃ እኔም ዛሬ ያው የተያዘበት ቀን ነው። በአታ ደርሽ መጥቼ ለእሷም ነግሬ ገና መጥቄ የቁጭ ብያለሁ። ከዚህ ከታሪኩ ጋራ ነው ያለሁት። በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ እናት ወይዘሮ ፋና ይርዳቸው ናቸው። የተመስገን ወንድም ታሪኩ ደሳለኝ ባለፈው ወር ወንድሙን ለመጠየቅ ወደ ዝዋይ ሲያመራ የተፈጠረውን ሁኔታ እንዲህ ያስረዳል። መጀመሪያ ምንድን ነው የሆነው፣ ገባሁኝ፣ ስሜን አስመዘገብኩኝ ምናምን ለምንድን ነው የመጣ ከኋለኝ። አይ የታሰረ ወንድም አለኝ፣ ተመስገን ደሳለኝ ይባላል፣ እሱ ለመጠየቅ የመጣው ካልኩት፣ ውጣ አለኝ። መጠየቅ አይቻልም ስለው አይቻልም ሞት አለኝ። ለምን ስለው በቃ አይቻልም። መቶ አለቃ ማድረግ ያለው ወታደር ነው። እሺ ቤት ወጣ፣ ሬዲዮ እያዋራ ነበረ፣ በእጁ አስቆመኝ። ከዛ ጠራኝ፣ ከጠራኝ በኋላ ታሪኩ ደስ ባላይ፣ ና ያለኝ። አዎ አልኩት። ከመስገድ ታናሽ ወንድምህ ነህ? አዎ አልኩት። ሌሎች ፖሊሶች መጡ አብረው ወታደሮች፣ ወደ ሰባት ስምንት ይሆናሉ። እጥፊ መታኝ እሱ፣ ሌሎቹ ግማሹ በሰደፍ መታኝ። ጀርቤ ጉልበት የመቱኝ ወደኩኝ። ከዛ በኋላ ደግሞ ምግቡ ነበር ስንቁን በካልቸው መታው፣ ተደፋ ምግቡ ሲመቶኝ መጽሐፉን መንገድ ላይ ትራንስፖርት ውስጥ ማነቦ ነበረ። መጽሐፍ ውስጥ ደግሞ ገንዘብ ነበር። ትራንስፖርት ሲመቶኝ መጽሐፉና ገንዘቡ ተበተነ። ይሄም ብር ተመስገኝ ጋይዘ ልትገባ ነው አለኝ። ሲጀመር ተመስገኝ መጽሐፍ እንዳይገባለት ተከልክሏል። ሲቀጥል ደግሞ መጽሐፍ ቢገባለት ራሱ በቢሮ በኩል ነው። እንዴት አድርጌ ነው እንትኑን ይዤ የምገባው ብር ይዤ መግባት የምችሉ አልኩት። ከዛ ብሩንም መጽሐፉንም ወሰዱት። አሁን ደምቼ እዛ ዝዋይ ከተማ ወጥቼ ከማለቃቸው ሰዎች መታወቂያ ሲጄ ገንዘብ ተበድሬ አዲስ አበባ መጣሁ። ይሄ ነው የሆነው ጉዳይ። እንግዲህ ይሄ ከሆነ በኋላ ደግሞ ጥር አስር ቀን የእናንተ ቤተሰብ አባላት እንደዚሁም ጓደኞቹ ሊጎበኙት ሄደው ነበር። ያኔ አብረ ሄደሃል ወይስ ምን ነበር የተፈጠረው? አይ ያኔ ታሞ የነበረ ታላቅ ወንድሜ ነው። አላምረው ደሳለኝ ይባላል። እሱና የተመስገን ጓደኞች ሙሉ ሆነው የሆነው አብረ ሄዱ። ሙሉ ነ አያሌውና አላምረው እውር ቀን ሄዱት። ከለከሏቸው መግባት አትችሉም ብለው ከለከሏቸው። ተመስገንም በአጠቃላይ ካየ ነው አንድ ወር ከአራት ቀን ይሆኗል። ልክ የተመስገን በተመስገን በኩል የመጣን ሰዎች እንደሆነም ሲያውቁ በበር በኩል አያስገቡንም በቃ። አይ አስተዳደር ጋር ነው የምንገባው ምንድን ነው አገቡም አሉ። እሺ የተከለከለበትን ምክንያት ነገሩን አሉ። አይገባችሁም ነው የሚሉት። እስካሁን ድረስ ምንም በቃ በዚህ እንኳን የተከለከሉ እንኳን አላሉንም። ጨለማ ቤት ነው ያለው። ያገኘሁት ጊዜ ከመመታት አንድ ቀን ቀደም ብዬ ሄጄ አግኝቼው ነበረ ሮብቀ በንጋት አውሴድ የተለከሉኝ ታሙ ነበር። ብቻውን እስካሁን ጭለማ ቤት ነው ያለው። በምን ሁኔታ ላይም እንዳለ አናቅም። የእነሱን መልስም ለማናገር ሞክረንም ነው አያገባችሁም ነው ያሉ መልስ። ብቻውን ነው ከሌሎች ሰዎች ጋር የተወሰኑ ሰማ አንዱ ለሰዎች ሳይኖር አይቀሩም ግን እርግጠኛ አዳሉ። በጣም ነው የማመሰግነው። ታሪኩ ደሳለኝ፣ በእስር የሚገኘው ጋዜጠኛ ተመስገን ደሳለኝ ወንድም። እሺ እኔም አመሰግናለሁ። ጊዜ ልጥልኝ በጣም አሁን ፌስቡክ ላይ እና ትዊተር ላይ ዘመቻ ጀምረናል። ለአንድ ሳምንት የሚቆይ ተመስገን ቢያንስ ቢያንስ የመጠየቅናም ህክምና የማግኘት ምግብ የማግኘት መብቱ ይከበር የሚል ሁላችሁም ይህን የምትሰሙ መጠየቅ አለበት። ሁላችሁ የምታምኑ ሰብአዊነት የሚሰማችሁ አብራችሁን እንድትቆሙ ጠይቃለሁ። እናንተን በጣም አመሰግናለሁ። በዚህ ጉዳይ ላይ በቀጥታ ደብዳቤ የደረሰው የኢትዮጵያ ሰብአዊ መብቶች ኮሚሽን ኃላፊ አምባሳደር ጥሩነህ ዜና አቤቱታው ደርሷቸው እንደሆነ ተጠይቀው በጉዳዩ ላይ ዝርዝር መረጃ ያላቸው የስራ ባልደረቦቻቸው አሁን በመስሪያ ቤቱ እንደሌሉ በመግለጽ ዝርዝሩን በሌላ ቀን ሊያብራሩልን እንደሚችሉ ገልጸውልናል። ሆኖም በአጠቃላይ ያለውን የእስር ይዞታና የእስረኞች መብትን አስመልክቶ እንዲህ ብለዋል። እንደዚህ አይነት አቤቱታዎቹ በሚደርሱበት ጊዜ እቦታው ድረስ ሄደን ጉዳዩን አጣርተን ለባለቤቶቹ ተገቢውን መልስ እንሰጣለን። ስህተትም ካለ እንዲታረም ለሚመለከታቸው ባለስልጣኖች እንናገራለን ወይም እናሳስባለን። ይህንን ነው የምናደርገው በአብዛኛው። በዚህ ሳምንት በስፋት በኢትዮጵያ የሚታተመው የሪፖርተር ጋዜጣም በርዕሰ አንቀጹ የህገ መንግስቱ አንቀጽ 21 ይከበር ሲል በጥበቃ ስር ያሉና በፍርድ የታሰሩ ሰዎች ሰብአዊ ክብራቸውን በሚጠብቁ ሁኔታዎች መያዝ አለባቸው። እንዲሁም ደግሞ ከተዳር ጓደኛቸው ከቅርብ ዘመዳቸውና ከጓደኞቻቸው፣ ከሃይማኖት አማካሪዎቻቸው፣ ከሐኪሞች፣ ከህግ አማካሪዎቻቸው ጋር መገናኘትና እንዲጎበኟቸውም እድል የማግኘት መብት አላቸው ይላል። በማለት ይህንን አጣቅሶ የሪፖርተር ጋዜጣ ህገ መንግስቱ ይከበር በማለት የፍትህ አካላት በተለይ የማረሚያ ቤቶች አስተዳደር ምላሽ የመስጠት ኃላፊነት እንዳለባቸው አቅርቧል። እንዲያው እስኪ እርስዎ ይህንን ህግ ያብራሩና እንደዚህ አይነት ሁኔታዎች ሲከሰቱ ደግሞ ከማረሚያ ቤት በተለምዶ የምታገኙት መልስ ምን ይመስላል? እንዲህ አይነት ነገሮች በሚከሰቱበት ጊዜ በአብዛኛውን ከማረሚያ ቤት የምናገኘው መልስ አንዳንድ ግለሰቦች እነሱን መጠየቅ ያለባቸውን ዘመዶች ሊስት እንዲዘረዝሩ የምንጠይቅበት ሁኔታ አለ። ይህም በውስጥ መመሪያ መሰረት ነው። ዘመድ ቤተሰብ የሚሉትን በቅርብ ይህንን ያህል ሰው ልጠይቃችሁ የሚችል ሁኔታ ስላለ ወይም መብት ስላለ በዛ መሰረት ዝርዝር ስጡን ብለን በዛ መሰረት ስማቸውን ተቀብለን የምናስተናግድበት ሁኔታ አለ። ማረሚያ ቤት የሚገኙ ሰዎች ከሰጡን ስሞች ዝርዝር ውስጥ ውጪ የሆነ የውጪ ሰው በሚመጣበት ጊዜ ሊስቱን አይተን የምንከለክልበት ሁኔታ አለ እንጂ ቤተሰቦቻቸውን የመከልከል ሁኔታ የለም። እኛ ጋር በሚገባ ይስተናገዳሉ የሚል መልስ ነው የሚሰጡን ብዙ ጊዜ። ይህን የዚህ አይነት ሁኔታ ነው የሚደርሰው። እንግዲህ ይህ ከማረሚያ ቤት የሚሰማው ነው። በእርግጥ ግን እንደምንመለከተው ወይዘሮ ፋና ያርዳቸው ለእናንተ በጻፉት አቤቱታ በተለይ ማረሚያ ቤቶች ልጃቸውን ማለትም የጋዜጠኛ ተመስገን ደሳለኝን ወንድም ታሪኩ ደሳለኝን ደብድበው እንዳባረሩት ሁሉ ያትታሉ እዚህ ላይ እና ይሄ የመብት ጫና፣ የመብት ረገጣ እንዲቆም ልጃቸውንም ለመጠየቅ ድምፁን መስማት እፈልጋለሁ በማለት ነው እንግዲህ አቤቱታቸውን ለእናንተ ያሰሙት። በኢትዮጵያ እንደዚህ አይነት አቤቱታዎች ምን ያህል የተለመዱ ናቸው? አሁን አሁን በብዛት ይመጣሉ። የምናስተናግድበትም ሁኔታ አለ። ተከታትለን መልስ የምንሰጥበት ሁኔታ አለ። አቤት የሚሉበት እናት ወይም ባለቤት የመሳሰሉ በጣም የቅርብ ሰዎችስ ባይሆኑም እንደዚህ ተከለከልን የሚሉ አሉ። እንግዲህ በእኛ በዛ መሰረት ወደ ማረሚያ ቤት ሄደን ይህንን ለምንድን ነው የምትከለክሉት? ይህ ነገር በሕግ የተሰጠ መብት ነው። ማረሚያ ቤት ሰዎች ገብተዋል ማለት ወይ ማረሚያ ቤት ሰዎች ተቀምጠዋል፣ ተግዘዋል ማለት መብታቸው በሙሉ ተገብቷል ማለት አይደለም። የሰውነት ክብርን መብትን ይዞ ነው እዛ የተቀመጡት እና ለምንድን ነው ይህንን የምትፈጽሙት ብለን እንጠይቃለን። የሚሰጡትን መልስ ይህንን የምናድርገው ቅድም ባልኩት ዝርዝር መሰረት ነው የሚል መልስ ነው የሚሰጠኝ እንጂ ሰውን የመከልከል ዘመዶቻቸው እንዳያዩ የማድረግ ሁኔታ እንደሌለ ነው በግልጽ የሚነግሩን። አምባሳደር ጥሩ ነህ እንግዲህ እዚህ ላይ በኢትዮጵያ መንግስት ውስጥስ እንደዚህ አይነት በተለይ የመብት ረገጣ ክሶች በሚቀርቡ ጊዜ ድብደባን የመሳሰሉ ተጠያቂነትስ አለ ወይ? በመንግስቱ በኩል ይህንን ሁኔታ ሰዎች ስላሉ እውነት ነው ማለት አይደለም ግን እውነት መሆኑን አጣርቶ ጥፋተኛ የሆኑትን ደግሞ ለህግ የማቅረብ አሰራር አለ ወይ? በጣም እጅግ በጣም ላረጋግጥለ የሚወደው ከነ ስሙ ከነ ዝርዝሩ ልንሰጥ የምንችለው ሁኔታ አለ ሰዎች ላይ በማረሚያ ቤት በደረሰው ጉዳት መሰረት የፖሊስ መኮንኖች ዘብጥያ ወርደው አሁን ማረሚያ ቤት የሚገኙበት ሁኔታ አለ። ተጠያቂነት የለም የማለት ሁኔታ በፍጹም በኢትዮጵያ ውስጥ በአሁኑ ጊዜ የሚነሳ ጥያቄ አይደለም። ተጠያቂነት አለ። እንግዲህ ምንድን ነው ችግሩ? አንደኛ እንዲዚህ አይነት ነገር በሚፈጸምበት ጊዜ ወዲያው በሚመለከተው በተለይ በተለይም ለሰብ ሃይኖት ኮሚሽን ለመሳሰሉት ከነ መረጃ ጉዳዩን ማቅረብ ነው። መረጃ ለማቅረብ ግን አስቸጋሪ እንደሚሆን ነው። ምክንያቱም አሁን በዚህ ጉዳይ ላይ በመንግሥት ውስጥ ተጠያቂነት ካለ ተጠያቂነቱን ደግሞ የሚያጣራበት አምድ ካለው ይሄ መጣራት የሚገባው ነው። የዙዋይ ማረሚያ ቤት ባለስልጣናት ይህን ጉዳይ ማጣራት አይገባቸውም። መጀመሪያ እንግዲህ እኛ ከእኛ በኩል ያለውን ጉዳይ ነው የሚመለከት ይሄ ጉዳይ አሁን አቤቱታ ቀርቦ ከሆነ ምናልባት እኔ ባለ እኔ ጋር በቀጥታ ባይመጣም፣ ቅድም እንዳልኩት ይህንን ጉዳይ የሚከታተል የምርመራ ክፍል አለ። እንዲህ አይነት ጉዳይ በሚደርስበት ጊዜ እኛ ማመልከቻ ጻፉ፣ ምስክር አቅርቡ፣ እንዲህ አድርጉ አይደለም የምንለው። ቀጥታ ጉዳዩ ተፈጸመ ወይም ወንጀሉ ተፈጸመ ወደሚባለው ቦታ ሄደን ምርመራ ነው የምናደርገው። በዛ ምርመራ መሰረት ደግሞ እርምት እርምጃ እንዲወስድ በቀጥታ ነው ለሚመለከታቸው ማሳሰቢያ የምንሰጠው። በዛ መሰረት ነው ቅድም እንዳልኩት ሁሉ በነፍስ ገዳይነት ሰዎቹ መኮንኖቹ ወደ ዘብት እያወርዷል ብዬ ለማለት በጣም ነው የማመሰግነው። የኢትዮጵያ የሰብአዊ መብቶች ኮሚሽን ኮሚሽነር አምባሳደር ጥሩነህ ዜና ለሰጡኝ ማብራሪያ አመሰግናለሁ። በአድማጮች ስም የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ተከታዩ ዘገባችን ሴቶችና ቤተሰብ ነው። ይህንን ደግሞ የምታሰናደው እዚህ ከጎን የምትገኘው ቆንጅታ የነች። ቆንጅት እጅሽ ከጎን የምቀመጠው ሰሞኑን ሄኖክ ዚ ዩናይትድ ስቴትስ ውስጥ የኩፍኝ ወይም በእንግሊዝኛው ሚዝልስ የሚባለው በሽታ እየተዛመተ መሆኑ አብይ ዜና ሆኖ ሰንብቷል። በተለይ ካሊፎርኒያ ላይ ተቀስቅሶ አሁን አስራ ዘጠኝ ክፍላት ሀገር ውስጥ እየተከሰተ መሆኑ ነው እየተነገረ ያለው። ክትባቱን አናሰጥም፣ ልጆቻችንን ለሌላ በሽታ ይዳርግብናል የሚሉ ወላጆች ጉዳይም ክርክር ቀስቅሷል። ስለዚህ ጉዳይ እንዲያወሱን እዚህ አካባቢያችን ቨርጂኒያ ውስጥ የህጻናት የኢንፌክሽየስ ወይም የተላላፊ በሽታዎች ልዩ ሐኪም የሆኑትን ዶክተር ካሳ አያሌውን ጠይቄያለሁ። ዶክተር ካሳ ስለ ወረርሽኙና ስለፈጠረው ስጋት በማውሳት ይጀምራሉ። ምንድን ነው እንግዲህ መጀመሪያ ኩፍኝን በዚህ በአሜሪካን ሀገር በቁጥጥር ስር ማለትም ለህዝብ ጤና በማያሰጋ ደረጃ አስር ደርሷል ተብሎ ነበር የሚታመነው እና በየአመቱ የኩፍኝ መጠን በዚህ ሀገር በጣም ትንሽ ነው። ብዙ ከውጭ ሀገር የሚመጣ ያልተከተቡ ሰዎች በሽታውን ይዘው የሚመጡ ሰዎች ወደዚህ የሚያስገቡት ነው እና ከመቶ በታች የሚሆኑ በመካከለኛ በአብሬጅ ወደ መቶ የሚሆኑ። የያዛቸው ሰዎች ነው የሚታዩ። በዚህ አመት መጨረሻ ላይ በዲሰምበር እና አሁን በያዝ ነው የመጀመሪያ አመት ላይ በጃንዋሪ ግን ከፍተኛ የሆነ ቁጥር ያላቸው አሜሪካውያን በተለይ ህጻናት ኩፍኝ በመያያዛቸው ምክንያት እንዳልሽው መጀመሪያ ጥያቄ ላይ እንዳነሳሽው የፖለቲካውን ክፍል መንግስትን ፕሬዝዳንቱን፣ አገረ ገዢዎችን የሚያነጋግር ሁኔታ ሆን ተፈጠረ ማለት ነው። የክትባቱ መጠን በትክክል ክትባት የተከተቡት ልጆች ብዙ ናቸው ወይ ወይም ደግሞ ከበሬጁ ከፍ ያለ ነው ወይ ወይስ ሌላ ችግር አለ የሚለውን ፖለቲካ ላይ ያተኮሩ ሰዎች የፖለቲካ መልክ ሰጥተው ይከራከሩበታል። የሕክምና ሰዎች ደግሞ የጤና ጥበቃን በተመለከተ የሚያዩ ሰዎች ደግሞ ከጤና ጥበቃ አንጻር ምን መደረግ አለበት የሚለው አከራካሪ ሆኖ ሰንብቷል ማለት ነው። ይሄ የሆነው እንግዲህ በካሊፎርኒያ ግዛት አናሃይም የሚባል አካባቢ ይሄ የዲስኒ ልጆች ብዙ ጊዜ ዲስኒላንድ ያለበት ዲስኒላንድ ያለበት አካባቢ በአንዴ በጣም ብዙ ልጆች ዲስኒላንድ የነበሩ ልጆች ከስልሳ በላይ የሚሆኑ ነበሩ ኩፍኝ የያዛቸው እና ያ ትሬስ ሲደረግ እንግዲህ እዚህ ሀገር ምርመራ ስላለ፣ ከየት መጣ ሲባል ከውጭ የመጣ ኩፍኝ ነው የሚለው ነገር መጣ ማለት ነው። ከውጭ ነው የገባው አዎ፣ አዎ ከውጭ መጥቶ ዲስኒላንድ መጥቶ የሚጫወት ሰው ወይም ኢሚግረንት የሆነ ማለት ነው በሽታውን ይዞ መጥቶ፣ በደንብ ያልተከተበ የኮፍኝ የያዘው ሰው ጋር የተገናኘ ሰው በሽታውን አመጣው። ከዛ ልጆቹ ወሰዱ ነው ያን። አስከትሎ ክትባቱ ሽፋን ዝቅ ያለ ሊሆን ይችላል። በተለያየ ምክንያት ሰዎች ክትባታቸውን አልወሰዱም። የአሜሪካን አሜሪካን ውስጥ ያሉ ሰዎች ክትባታቸውን አልወሰዱም፣ እሱ ኮንትሪቢዩት አድርጓል ለዚህ ችግር፣ ከፍ እንዲል አድርገዋል የሚለው አከራካሪ ነጥብ ተነሳ ማለት ነው። ይሄ ነው እንግዲህ መብዛቱ ኩፍኝ፣ ሕጻናቶችን ያልተከተቡን ልጆች በተለይ በአሜሪካን ሀገር በተለያየ ምክንያት ለአደጋ ይጥላል በሚል ነው የተለያዩ ወገኖች ስለ ኩፍኝ እየተከራከሩ የምንሰማው አሁን እንግዲህ ከካሊፎርኒያ ሌላ በተወሰነ ደረጃም ቢሆን በዛን ያህል ብዛትም ባይሆን ወደ አስራ ዘጠኝ ክፍለ ሀገሮች ተዳርሷል። የተወሰኑ ህጻናት ተገኝተዋል ነው የሚባለው። በትክክል እንግዲህ ቅድም እንዳልኩት በዚህ ሀገር ኩፍኝን ተቆጣጥረነዋል ሲባል ጭራሽ ዜሮ ሆኗል ወይም ጠፍቷል ማለት አይደለም ለህብረተሰቡ አደጋ የማይሆን መጠን አለው ሲባል ነው ነዋል የሚባለው እና ቅድም እንዳልኩት በአቨሬጅ በዚህ ሀገር መቶ መቶ ሀያ መቶ ሰላሳ ሰው አንዳንዴ ሬርሊ ወረርሽኝ ይመጣል፣ ምው ከፍ ያለ አውት ብሬክ ይነሳል ማለት ነው። ይሄኛው ከዚህ ካየ ካለፉት አመታት በአንድ የባጭር ጊዜ ውስጥ ከፍ ያለ ቁጥር ያላቸው ሰዎች ኩፉኝ በመያዛቸው ነው ለየት የሚያደረገው እንዳልሽው ከዲስኒላንድ ወደ ሌላ ሀገር ተዛምቷል። ብዙ ክፍለ ግዛቶችን አጥቅቷል። እሱ ነው የሀሰብ የመጣው እና በዚህ በሁለት ሺ አስራ አምስት ገና በስድስት ሳምንት ጊዜ ውስጥ ካሁን ቀደም በአመት ከሚታየው እጅግ በጣም የበዛ ቁጥር ያላቸው ህጻናት ተይዘው እየተገኙ መሆናቸው ነው አንዱም ስጋት ላይ የጣለው። ሌላው እንግዲህ ከዚህ ጋር ተያይዞ ዶክተር ካሳ አንዳንድ ወላጆች የኩፍኝ ክትባትን ልጆቻችንን ለሌሎች ህመሞች ያጋልጥብናል፣ ለምሳሌ ኦቲዝም እንደሚባለው ላለ ያጋልጥብናል በሚል ልጆቻቸውን የማያስከትቦ አሉ እና አንዱም ትኩረት በእነሱ ላይ ሆኗል። አሁን በትክክል እንግዲህ እንደሚታወቀው በተለያየ ምክንያት ይሄ የኩፍኝ ክትባት አሁን የኩፍኝ ክትባት ብቻውን አይሰጥም። ተቀላቅሎ ከሌሎች ከዚህ ከጀርመን ኩፍኝ ከሚባለው ምንድን ነው የጆሮ ደግስ ከሚባለው ጋር ተቀላቅሎ ነው ሶስት ክትባቶች አንድ ላይ ሆነው ነው የሚሰጡ እና እነሱ ላይ ኤምኤምአር የሚሉት ነው። ኤምኤምአር የሚባለው ከእሱ ጋር በተገናኘ አንዳንድ ሰዎች ይሄ ነገር ኦቲዝምን ሊያመጣ ይችላል በሚል ክትባትን አትውሰዱ የሚሉ ወገኖች አሉ። ይሄ አለመሆኑን እንግዲህ በሳይንሱ የዚህ ሀገር መንግስት ኢን ፓርቲኩላር ደግሞ በዚህ ሀገር እንግዲህ በ ባለንበት ሀገር ኢንዲፐንዳንት የሆኑ ራሳቸውን ያገለሉ ድርጅቶች አሉ ለዚህ ኩፍኝ የኩፍኝ ክትባት አውቲዝም አያመጣም ያለው ወደ ሁለት ሺህ አራት አካባቢ ኢንዲፐንደንት ኢንስቲት ኦፍ ሜዲሲን የሚባል አይ ኦ ኤም የሚባል አለ። ብዙ እንዲህ አይነት ነገር ሲሆን ነገሮችን የሚመረምር የሕክምና ተቋም ገለልተኛ የሕክምና የሆነ አዎ። እነሱ የተለያዩ ጥናቶችን ካዩ በኋላ ክትባት ከኦቲዝም ጋር እንደማይገናኝ ለህብረተሰቡ አሳውቀዋል። እንደዛም ቢሆን ግን አንዳንድ ወገኖች ከክትባቱ ጋር ሊያያዝ ይችላል የሚሉ ስላሉ በቁጥራቸው ብዙ የሆኑ ሰዎች ክትባቱን አልወሰዱም እና በተለይ እነሱ ወገኖች ሊጠቁ ይችላሉ፣ በመጠቃታቸውም ለሌላው ሰው አሳልፈው በሽታ ይሰጣሉ በሚል ያስጋታል ማለት ነው። ልክ ነው። በአሁኑ ጊዜ የዚህ የኩፍኝ መዛመት እየተነገረ ባለበት ጊዜ ወደ እርስዎ የሚመጡ ቤተሰቦች ጥያቄውን በብዛት ያነሳሉ? እንዴት ነው? በተለይ ደግሞ ኢትዮጵያውያን ታካሚዎች ካሉት ኢትዮጵያውያንም እንግዲህ በዚህ በአሜሪካ ሀገር የሚኖሩ ኢትዮጵያውያንም እንደ ማንኛውም ወገን ኮንሰርኑ አላቸው ማለት ነው። እያደገ ያለ የኢትዮጵያዊ ህብረተሰብ የሚሰጉ ወገኖች አሉ። በዛ ምክንያት እንዴት አድርገን መውሰድ አለብን? መቼ መውሰድ አለብን? ምናልባት ጊዜውን ጊዜውን አሁን ሪኮመንድ በሚደረገው አሁን በሳይንሱ ወይም ሐኪሞች በሚሉት ሳይሆን በተለየ አይነት ፕሮግራም እንውሰደው የሚሉ አሉ። በዚህ በቨርጂኒያ አካባቢ ቨርጂኒያም ውስጥ ኩፍኝ ተገኝቷል። ግን ኢትዮጵያውያኑ ወገኖች ኩፍኝ የያዛቸው እንዳሉ እኔ በግሌ የማውቀው ነገር የለም። ግን ክትባቱን በተመለከተ ክትባትና ኦቲዝምን በተመለከተ አዎ፣ በጣም ብዙ ጥያቄ ይመጣል። ከኢትዮጵያ ወገኖች ምን ምክር ነው የሚሰጡት? እንደ እንደ ሐኪም ዶክተር ካሳ እንደ ሐኪም እንግዲህ እኛ ብዙ ጊዜ ሳይንሱ የሚለውን ነገር ነው ለማስመር የምንፈልገው እና እስካሁን ድረስ በምናውቀው ክትባት እና ክትባት ውስጥ ያሉ ደግሞ አንዳንድ ነገሮች አሉ። በዚህ ምንድነው የሆነ ኬሚካል ታይሞርሰል የሚባል ኬሚካል ነበረ ብዙ ሰው እሱም ችግር ያመጣል ብሎ የሚያስበው ከዛ ጋር በተገናኘ ኦቲዝም እንደማይመጣ ለማስተማር ነው የምንሞክረው። ይሄን ነው እኔም ኢትዮጵያውያን ወገኖች ምመክረው። ስለዚህ ልጆቻችሁን በሰዓቱ ማስከተብ ይገባል ነው የሚሏቸው? በጣም በጣም ልጆች ከፍተኛ አደጋ ላይ ሊጋለጡ ይችላሉ። ከመታመም በላይ እስከ ሞት ደረጃም ሊያስኬድ ይችላል ማለት ነው። ዶክተር ካሳያሌውን ለሰጡን ማብራሪያ በጣም አድርገን እናመሰግናለን ስለ ክትባቱ አሰጣጥ ያላቸውን አስተያየትም በነገው እለት እናቀርባለን። አዋቂዎች ላይ አዋቂዎችስ መከተብ አለባቸው ወይ የሚለው ላይ መልስ ይሰጡናል። እግረ መንገዳቸውም እግረ መንገዳቸውንም በርከት ያሉ ስለ ህጻናት ላይ ህጻናትን አስመልክቶ በርከት ያሉ ምክሮችን ሰጥተውናል። በነገው ምሽት እናቀርባለን። ሄኖክ ለኩፍኝ የምታቀው ነገር አለ? እኔ እንደሰማሁት አሁን ከሐኪሙ ጽድቅና ኩነኔ ቢኖርም ባይኖርም ካለመከተብ ለመከተብ ነው መልእክቱ። አድማጮቻችን፣ ስርጭታችን ወደ መጠናቀቁ ተቃርቧል። ዝግጅታችንን የመራልን ንጉሱ ታምሬ ነው። በእለቱ ስርጭት ዋና አዘጋጅ በትዝታ በላቸውና በሌሎች ባልደረቦቻችን ስም እንሰናበታለን። ቆንጅ ይታይና፣ ሄኖክ ሰማግዜርነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም ደህና